የኤርትራው ፕሬዚደንት ኢሳይያስ አፈወርቂ አዲስ አበባ ናቸው። በኢትዮጵያና በኤርትራ መካከል የተፈጠረውን ሰላም መነሻ ያደረገው የኖቤል ሽልማት ለጠቅላይ ሚኒስትር አብይ አህመድ ከተበረከተ ወዲህ ሁለቱ መሪዎች በአካል ሲገናኙ የመጀመሪያቸው መሆኑ ነው። የዛሬው እስክንድር ፍሬው አጠር ያለ ዘገባ አለው። ፕሬዚዳንት ኢሳያስ አፈወርቂ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በጠቅላይ ሚኒስትር አብይ አህመድና በሌሎች ከፍተኛ የመንግስት ባለስልጣናት አቀባበል ተደርጎላቸዋል። የፕሬዚዳንቱን ጉብኝት ይፋ ያደረገው የጠቅላይ ሚኒስትር ጽፈት ቤት አላማውንም ጠቁሟል። ጽፈት ቤቱ በፌስቡክ ገጹ ይፋ እንዳደረገው የፕሬዚዳንቱ ጉብኝት አላማ የሁለትዮሽ ውይይት ማካሄድ ነው። በሁለቱ አገራት መካከል ለ20 ዓመታት የቆየው ሰላምም ጦርነትም ያልነበረበት ሁኔታ መሻሻልና መልካም ግንኙነት መጀመሩ አለም አቀፍ ሽልማት እስከ ማስገኘት የደረሰው በቅርቡ ነው። የኖቤል የሰላም ኮሚቴ እንደገለጸው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት ያሸነፉት በዋነኛነት ከኤርትራ ጋር በተፈጠረው ሰላም ምክንያት ነው። ከኖርዌ ኦስሎ መልስ በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል የተደረገላቸው ጠቅላይ ሚኒስትር አብይ አህመድ በቅርቡ ከፕሬዝዳንት ኢሳያስ አፈወርቂ ጋር አብረን እናከብራለን ማለታቸው ይታወሳል። የኤርትራና የኢትዮጵያ መሪዎች በዛሬው ዕለት በአገሮቻቸው ግንኙነት ዙሪያ በዝግ ውይይት ማካሄዳቸው ተገልጿል። ፕሬዚዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ከዚህም በተጨማሪ በከተማዋ የሚገኙ ልዩ ልዩ የልማት ስራዎችን መጎብኘታቸውም ነው የተመለከተው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።